የኢትዮጵያ የህዋ ሳይንስና ቴክኖሎጂ ኢንስቲትዩት እንደሚለው ከቻይና ጋር በትብብር የተዘረጋው የኢትዮጵያ ሳተላይት መርሃ ግብር ማጠቃለያ ምዕራፍ ላይ ደርሷል። ቀደም ባለው ዕቅድ መሠረት ቢሆን ኖሮ መስከረም 2012 ላይ ኢትዮጵያ በታሪኳ የመጀመሪያውን ሳተላይት ማምጠቅ ትችል ነበር። ያቀጠሩ አሁን ለተጨማሪ አራት ወራት እንዲዘገይ ተደርገዋል። የዘገየንበት ምክንያትም እንደምታውቁት አዲስ አበባ ላይ በአሁኑ ሰዓት ትልቅ ዝናብ አለ። ስለዚህ ይሄ አዲስ አበባ ውስጥ የገነበነውን ኮንትሮል ወይም ትዕዛዝ መስጫ ሙሉ በሙሉ አጠናቀም ቴስት ማድረግ ወይም ማሞከር ስላለብን ስፔስ ቴክኖሎጂው ደግሞ ሳተላይትን ላውንች ካረክ በኋላ ሰማይ ላይ ወይም ሕዋ ላይ ከለቀክ በኋላ ላስተካከል የሚባል ነገር ስለሌለ ሙሉ በሙሉ ዜሮ ስህተትን ስለሚባል ጥንቃቄ በተሞላ ብናረጋግጥ ጥሩ ነው፣ በሚል ወደ ፈረንጆች አቆጣጠር ዲሰምበር አስራ ሰባት ዘጌት እንዲል አድርገናል። ኢትዮጵያ ሳተላይት ልታመጥቅ ነው የሚለው ዜና ከተሰማባቸው ጥቂት ጊዜያት ወዲህ የመርሃ ግብሩ አስፈላጊነት ብሎም ብዙ የገንዘብ ፈሰስ የሚያስፈልገውን መርሃ ግብር በዚህ ሰዓት መጀመርን ምክንያታዊነት የሚጠይቁ ወገኖች አልጠፉም። ኢትዮጵያ እጅግ አሳሳቢ የመሰረተ ልማት ችግሮቿን ባልፈታችበት ሁኔታ ሳተላይት ለማምጠቅ መሞከሯን ከስህተት የቆጠሩትም አልጠፉም። የኢትዮጵያ ህዋ ሳይንስና ቴክኖሎጂ ኢንስቲትዩት ዋና ኃላፊ ዶክተር ሰለሞን በላይ ግን ማምጠቅ አይደለም ስህተቱ አለ አለማምጠቅ እንጂ ሲሉ ይሟገታሉ። አለማምጠቅ ነው እንዲያውም ትልቁ ስህተት ነው ብለን የምናምነው። ለምን? በሳተላይት ስፔስ ፕሮግራም የገቡ ሀገሮች እንደምታውቁት መካከለኛ ኢኮኖሚ ገቢያቸው የኢኮኖሚያቸው መካከለኛ ደረጃ ላይ ገብተዋል። በርካታ የሀገራቸውን ችግር ፈጥተዋል። ስለዚህ በውጭ ምንዛሬ ሁልጊዜ የውጭዎችን እጅ እያየን ልኖር አንችልም። ከባድም ነው። ቅንጦት ሳይሆን ለኢትዮጵያ ኢኮኖሚ ለኢትዮጵያ እድገት ወሳኝ በመሆኑ ነው። የቅንጦት አይደለም። ቅንጦት ማለት እርሻ ላይ ወይም ግብርና ላይ መሰረት ያደረገውን ኢኮኖሚውን የማይደግፍ ከተማ ልማቱን የማይደግፍ አካባቢ ጥበቃን የማይደግፍ ማይኒንግ ሴክተርን፣ ውኃን ሴክተርን የማይደግፍ ዝም ብሎ ወዲያውኑ ከስር ጀምረን ሳናድግበት ወደ ጨረቃ ወይም ወደ ሌላ ብንሄድ ኖሮ ትንሽ ፈጠናችሁ ሌሎች ይባል ነበረ። በርካታ ስራ ዕድል የሚፈጥር በርካታ ኢትዮጵያን ማሰልጠን የሚያስችል አቅም ያለው እና ትልቅ ኢንዱስትሪ ነው እና የቅንጦት ሳይሆን የእንጀራ የመኖር ነው። ከ125 በላይ ሰራተኞች ያሉት ኢንስቲትዩቱ ከሳተላይት መርሃ ግብሩ ጎን ለጎን በሌሎች ለሀገር የሚበጁ ስራዎች ውስጥ መሰማራቱን የሚጠቅሱት ኃላፊው ከፍተኛ መነቃቃትን ባሳየባቸው ያለፉት ሶስት ዓመታት የቴሌስኮፕና ሳተላይት መቀበያ ግንባታዎችና የመረጃ ማሰባሰብ ስራዎችን ሲሰራ እንደሰነበተም ነግረውናል። የመርሃ ግብሩ ግብ የኢትዮጵያን ብልጽግና ማገዝ ነውም ብለዋል። ኢትዮጵያ ደግሞ የኢትዮጵያ ኢኮኖሚ ደግሞ እንደምታውቁት አብዛኛው እርሻ ላይ መሰረት ያደረገ ነው። አግሪካልቸር ላይ ግብርና ላይ እና ያን ደግሞ ግብርናውን፣ ውሃውን፣ አየር ንብረቱን፣ አካባቢውን በሙሉ ጥናት አጥንቶ ሙሉ በሙሉ ወደ ተፈለገው በሳይንቲፊክ በታገዘ መልኩ ማስኬት ስፔስ ቴክኖሎጂ በጣም አስፈላጊ ስለሆነ ነው ወደ ሳተላይትና ወደ ስፔስ ፕሮግራም የገባችው። እስከ ሁለት ሺ አስራ ስምንት የአውሮፓውያን ዘመን ድረስ ሳተላይቶቻቸውን በተሳካ ሁኔታ ወደ ህዋ ማምጠቅ የቻሉ የአፍሪካ ሀገራት አራት ሲሆኑ እነሱም ደቡብ አፍሪካ፣ ጋና፣ አንጎላ እንዲሁም ናይጄሪያ ናቸው። ሳተላይቶቹ ከተሰማሩባቸው ግልጋሎቶች መካከል የቴሌኮሙኒኬሽን ሥራን ማቀላጠፍ እንዲሁም የአየር ሁኔታን መከታተል የሚጠቀሱ ናቸው። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ